የቀጠራ አሚሮች የትንሽ ልሳነ ምድራቸውን ብጣቂነት በገንዘብ ጉልበት ለመሸፈን ከጋዝ ሽያጭ የሚዝቁትን ዶላር በየስፍራው ይረጩታል። አሜሪካኖች ኢራቅን መውረር ሲፈልጉ ጦር ሰፈር አሰርተው ሰጡ። ፈረንሳይ፣ ብሪታንያና አሜሪካኖች ቃዛፊን የማስገደል ዕቅዳቸውን በአረቦች ትብብር ለመሸፈን ሲሹ ዶሃዎች አለኋለኋአሉ። ሊባኖሶችን በማስታረቅ ሰበብ ስም ዝና ሲከጅሉ ቤይሩት ላይ ጠንካራ ጡንቻቸውን እያሳረፉ ለነበሩት ለሶሪያው መሪ ልዩ አውሮፕላን ሸለሙ። የዱሃዎችን አለኋለሁ ማለት ሪያዶች አይወዱትም። የሪያዶች ቅሬታም ገደፉን ለቆ እንዳይፈስግን ዱሃዎች አንዳንዴ ትልቅ ጎረቤቶቻቸውን ተከትለው ውን ውን ማለታቸው አልቀረም። ሳኡዲዎች ደማስቆዎችን ሲያስወጉ ቀጠሮች ወዳጅነታቸውን ሰርዘው የበሽር አልአስድ ጠላት ሆኑ። ሳውዲዎች የመንን ሲወጉም አልቀሩም። የዩናይትድ ስቴትሱ ፕሬዝደንት ዶናልድ ትራምፕ ሪያድን ከጎበኙ ወዲህ ግን የሪያድ ዶሃዎች እያረሩ መሳቅ አይነት ግንኙነት መሸፈኛውን ጥሶ ወጣ። የሳውዲ አረቢያ ይፋዊ ምንጭ እንዳስታወቀው የሳውዲ አረቢያ ንጉሳዊ መንግሥት ባለም አቀፍ ሕግ በተደነገገው መሠረት የሀገሪቱን ሉዓላዊነት ለመጠበቅ ብሔራዊ ደህንነትን ከአሸባሪነትና ከጽንፈኝነት ለመከላከል ከቀጠር ጋር ያለው ዲፕሎማሲያዊና ቆንስላዊ ግንኙነት እንዲቋረጥ ወስኗል። በተጨማሪም ከቀጠር ጋር የምድር የባህርና የአየር ግንኙነት እንዳይደረግ በሳውዲ አረቢያ የአየርና የባህር የምድር ክልል ምንም ነገር እንዳይተላለፍ ታግል። የሪያዶች ውሳኔ ቀጠሮችን ከመቅጣት ይልቅ ትልቅ ሀገራቸውን ትንሽ ከማድረግ እኩል ነው የተቆጠረው። ባህሬን ግን ተከተለች። አረብ በህዝባዊ አመፅ በሚናጥበት ወቅት ዙፋናቸው በሳውዲ አረቢያ ታንክ የዳንላቸው ንጉስ ሐማድ ቢን ዒሳ አልኸሊፋ ከንጉሥ ሳልማን ቃል ሊወጡም በርግጥ አይችሉም። የተባበሩት አረብ ኤምሬቶችም አሰለሰች። የሆስኒ ሙባረክ ግብጾችም ድሃዎችን ቅልብልብ ነበር የሚሏቸው። ሙባረክ ሲወገዱ ድሃዎች ሙርሲን ደገፉ። ሙርሲ ሲወገዱ አልሲሲ ጠመዷቸው። በትረ ሥልጣናቸው በሳውዲ አረቢያ ዶላር የሚጠበቀው ጀኔራል በርግጥ ሌላ ሌሉ ሊያረጉም አይችሉም። አራቱ መንግስታት በቀጠር ላይ ለማደማቸው የሰጡት ምክንያት የዶሃ ገዢዎች አሸባሪዎችን ይደግፋሉ፣ ከኢራን ጋር ይተባበራሉ የሚል ነው። ቀጠር ውንጀላውን በሙሉ መሰረተ ቢስ ብለዋለች። ቱጃሮቹን ለመሸምገል ከደካማዋ ሱዳን እስከ ልዕለ ሀያሏ አሜሪካ ከአረቧ ኩዌት እስከ አውሮጳዊቱ ፈረንሳይ ሰልፍ ይዘዋል። ተቀናቃኝ ወገኖች ልዩነቶቻቸውን በድርድር እንዲፈቱ እናበረታታለን። ችግሮቹን ለማስወገድ እኛ የምናደርገው አስተዋጽኦ ካለ ዝግጁ ነን። የፋርስ ባህረ ሰላጤ ምክር ቤት ጂሲሲ አንድነት መጠበቅ አለበት ብለንም እና የአሜሪካ ውጭ ጉዳይ ሚኒስትር ሬክስ ቲለርሰን የአሜሪካ ውጭ ጉዳይ ሚኒስትር እንሸምግል ማለታቸው እንደተሰማ የተነበበው የፕሬዝደንታቸው መልእክት ግን ጠቡን የሚያቀጣጥል ነው። በቅርቡ ወደ መካከለኛው ምስራቅ በተጓዝኩበት ወቅት ጻፉ፣ ፕሬዝደንት ዶናልድ ትራምፕ በትዊተር ገጻቸው ዛሬ ለጽንፈኛ አስተሳሰብ የገንዘብ ድጋፍ መሰጠት የለበትም አልኩ፣ መሪዎቹ ቀጠር ላይ ጠቆሙ፣ ተመልከቱ አሉ የታላቂቱ ሀገር ታላቅ መሪ የብድ ገላጋይ አይነት። እስካሁን ሽምግልና የጀመሩት የኩዌቱ አሚር ናቸው። ሼህ ሳባህ አል አልአህመድ አሳባህ ዛሬ ወደ ሪያድ በረዋል። ቀጠር እስራኤልና ምዕራባውያን አሸባሪ የሚሉትን የፍልስጤም ነጻነት ድርጅት ሐማስንም የማህሙድ አባስን መስተዳድርንም እኩል ትረዳለች እስራኤል ትጠላታለች አሜሪካም ትገላምጣታለች አረቦች ይናደዱባታል ግን አይጨክኑባትም ሀብቷ ደግሞ ትንሽ ነች